An African proverb says the best time to plant a tree is 20 years ago. The second best time is now. ማይክሮሶፍት የተባለው ዓለም አቀፍ የኤሌክትሮኒክስ አምራች ኩባንያ ባሳለፍነው የፈረንጆቹ አመት እንደ አውሮፓውያኑ አቆጣጠር ሁለት ሺ አስራ አምስት ዓመተ ምህረት ቅርንጫፍ መስሪያ ቤት ማይክሮሶፍት ፎር አፍሪካ በሚል ስያሜ በናይሮቢ ኬንያ ከፍቷል። ይህን ቅርንጫፍ መስሪያ ቤት ማይክሮሶፍት የከፈተበት ዋናው ምክንያት የአፍሪካ ወጣት ስራ ፈጣሪዎችን ለማበረታታት እና አፍሪካን በቴክኖሎጂ ፈጠራም ሆነ አጠቃቀም ካደጉት ሀገሮች ጋር በእኩል ለማራመድ ነው። ለዚህ ቅርንጫፍ መስሪያ ቤት የማስተዳደሩን ስራ ሙሉ በሙሉ እንድትሰራ ኢትዮጵያዊቷ አምሮት አብደላ ተሾማለች። አምሮት ከአሁን በፊት በዚህ ድርጅት በተለያዩ ዘርፎች ለሶስት አመታት ሰርታለች። አዲስ ስለተመደበችበት ስራ እንዴት እንደተመረጠች በአጭሩ ነግራናለች። ማይክሮሶፍት ከጀመርኩኝ ወደ ሶስት አመት አረኩኝ። አሁን በዛም ጊዜ ውስጥ በማይክሮሶፍት ፎር አፍሪካ በሚባል ኢኒሽቲቭ ውስጥ ነበር ስሰራ የነበረው በዛም ደረጃ የኢኖቬሽን ስራችንን ስታርታፕ ኤንጌጅመንት እንዲሁም ደግሞ የቪሲ የፋንዲንግ ፕሮጀክት ነበር የምመራው በዛ ውስጥ እየነበርኩኝ ነው ለሶስት አመት ሰራ ቆይቼ ከአሁን በኦክቶበር ላይ የኢኒሼቲቭን በአጠቃላይ ስራ እንድመራ የተመረጥኩት እና ሹመቱም የተፈጸመው። ኩባንያው በአፍሪካ ስላለው አላማ እና እቅድ አምሮትን ጠይቀናት ነበር። The initiative will see Jammer with are area, like we and Innovation, looking specifically at uh, driving the local ecosystem of innovation coming out of Africa, specifically uh, producing content. In Africa, Microsoft, Electronics, is like የመጀመሪያው በአፍሪካ ያለውን የሰው ኃይል በተለይ የፈጠራ ስራም ማበረታታትና እነዚህን የፈጠራ ስራዎች ለዓለም በማስተዋወቅ ካለው ዓለም አቀፍ ቴክኖሎጂ ፍጥነት ጋብሮ ለመራመድ ሲሆን ሁለተኛው ከአፍሪካ የተማረና በቴክኖሎጂ የሰለጠነ የሰው ኃይልን በብዛት እና በስፋት ማፍራት ነው። ሶስተኛው በተመጣጣኝ ዋጋ የተለያዩ አዳዲስ የቴክኖሎጂ መገልገያዎችን ለተጠቃሚ ማድረስ ነው። ይህ ዘርፍ የመረጃ እንዲሁም የኢንተርኔት አገልግሎትን ያጠቃለለ ነው። የአህጉሪቱን ኢኮኖሚ በማሳደግ የሰለጠነ የሰው አቅምን ችግር በመቅረፍ ረገድ ከፍተኛ ሚና ይኖረዋል። እነዚህ ከላይ የተዘረዘሩ ዘርፎች ሲሟሉ የስራ እድል ለብዞች ይከፈታል። ይህ የስራ እድል ደግሞ የሰለጠነውን የሰው አቅም ለኢንዱስትሪ በማቅረብ አፍሪካ ከሌሎች ካደጉ አገሮች ጋር ተወዳዳሪ እንድትሆን ይረዳል። የማይክሮሶፍት ኩባንያ አሁን በስፋት በኬንያ፣ ደቡብ አፍሪካ፣ አይቮሪኮስ፣ ታንዛኒያ፣ ሩዋንዳ ኡጋንዳ፣ ሞሪሽስ፣ ናይጄሪያና ጋና በመስራት ላይ ይገኛል። እስካሁን የተገኘውን ውጤታማነት በተመለከተ የድርጅቱ ዳይሬክተር አምሮት አብድላ ስትገልጽ፣ ድርጅቱ እንደ በጎ አድራጊ ድርጅት መስጠት ብቻ ሳይሆን በገንዘብ ትርፋማ መሆንም ይፈልጋል። በአሁኑ ሰዓት ለተለያዩ የአፍሪካ ሀገራት የቴክኖሎጂ ለውጥ ለማምጣት የማስተዋወቁ ስራ በስፋት እየተሰራ መሆኑን አምሮት ታስረዳለች። በተጨማሪም በትምህርትና በጤና አገልግሎት ረገድ ቴክኖሎጂ የሚጫወተው ሚና በመገንዘብ ከፍተኛ እንቅስቃሴ በመደረግ ላይ መሆኑን ትገልጻለች። በእውነቱ የሉሽ ማይክሮሶፍት አፍሪካ ላይ መስራት ከጀመረን ሀያ ሶስት ዓመታችን ነው። ግን አሁን ለምንሰራው ስራ የበለጠ ኢንቨስት የምናደርግባቸው አገሮች አንድ በማርኬት ሳይዝ ደረጃ ሁለት ደግሞ ፕሬዘንት ስላለን ማለት ወይ ቢሮ ወይ ደግሞ አፊሊት ኦፊሶች በአንድ ቦታ ላይ የጀመር ነው። ግን አሁን ሶስት ዓመት ሆኖናል ይህን ስራ መስራት ከጀመርን። እያደግን በምንሄድበት ጊዜ ሌሎች ሀገሮችም ላይ ለመስራትና ለመሳተፍ ዝግጁና ፕላንም አድርገናል። የማይክሮሶፍት ዳይሬክተር አምሮት አብደላህ በማጠቃለያ ኩባንያው በሁሉም አፍሪካ ሀገራት ቴክኖሎጂን የማስተዋወቅ አፍሪካውያንን የበለጠ በቴክኖሎጂ ተጠቃሚ ማድረግ እና በቴክኖሎጂ ፈጠራ ስራ ወጣቶችን ማሳተፍ ዋናው አላማው እንደሆነ ገልጻለች። ይህንን እቅድ ለማሳካትም ሁሉም የአፍሪካ ሀገራት የመንግስታትም ሆነ መንግስታዊ ያልሆኑ ድርጅቶችን ትብብር በእጅጉ እንደሚያስፈልገው አክላ ተናግራለች። Today, we're planting a seed again. A seed with a difference. A seed with the power to fuel innovation. That enlightens people and empowers them. That makes ideas come to life. A seed for a strong community. For a progressive country. For Africa.